በኦሮሚያና በሶማሌ እንዲሁም በደቡብና በኦሮሚያ አዋሳኝ አካባቢዎች ላይ እየታዩ ያሉት ግጭቶች ለአገሪቱ አጠቃላይ የወደፊት ዕጣ አስጊ ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስጠንቅቋል። ለሁኔታዎቹ አፋጣኝ መፍትሄ መስጠት እንዳለበት የጠየቁት የፓርቲው ምክትል ፕሬዚዳንት አቶ ጥላሁን እንደሻው ከቪኦኤ ጋራ ባደረጉት ቃለ ምልልስ ስለ ግጭቶቹ መፈጠር ፌዴራሉ መንግስት በአንድ ለአምስት ጥር ነፋ ባሉትና በሌሎችም የመረጃ መዋቅሮቹ እያወቀ ችላ ማለቱ ያስጠይቀዋል ብለዋል። አቶ ጥላሁን እንደሻውን ሰሎሞን አባተ ነው ያነጋገራቸው። የኢህአዴግ አገዛዝ ስልጣን ላይ ከወጣ ወዲህ በርካታ ፈታኝ ነገሮች የኢትዮጵያን ሕዝብ ሲገጥም ቆይተዋል። ይሄ አሁን እየገጠመ ያለው ግን እጅግ አሳሳቢና ለሀገራችንና ለሕዝባችን ዳይንነትም ሆነ ለሀገራችን አንድነት ፈጣኝ ጉዳይ ነው ብለን ስለተገነዘብን ከፍተኛ ክትትል እያደረግን ነው ያለነው። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ምክትል ሊቀመንበር አቶ ጥላሁን እንደሻው መረጃዎቹን ከየአካባቢው እያሰባሰቡ መሆናቸውንም ገልጸው ለዚህ በሶማሌ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና ህዝቦች ክልሎች አዋሳኝ አካባቢዎች ላይ ለሚታይ ችግር መንግስት ከምንም ነገር በላይ ቅድሚያና ትኩረት ሰጥቶ አፋጣኝ መፍትሄ እንዲፈልግ ፓርቲያቸው መጠየቁን ተናግረዋል። ከዚህም በተጨማሪ የኢትዮጵያ ህዝብም ጉዳዩን በጥልቀት ተከታትሎ የሀገር የማዳን እርምጃና ና እርስ በርሱ ደግሞ ተግባብቶ ችግሩን የሚፈታበትን ስራ እንዲሰራ ጥሪ ሁሉ አስተላልፈናልና ጉዳዩን በጥብቅ እየተከታተልን አቶ ጥላሁን ሀገር የማዳን እርምጃ ብለዋል። በዚህ ንግግሮ ውስጥና ምን ማለታችሁ ነው? ለመሆኑ እንደዚህ አይነት ግጭቶች አይስተዋሉም እንዴ? ወትሮስ ቢሆን በተለያዩ ወቅቶች በኋላ ቀር ባህልም ሆነ በ ባርና ግጦሽ ምክንያት ወይም በእርሻ ምክንያት የተለያዩ ማህበረሰቦች በተለያዩ አካባቢዎች የሚጋጩበት ሁኔታዎች አሉ። ይሄ በሽምግልና በእርቅ አካባቢው ሲፈታ ይኖርና የነበረ ነው። ይሄ አሁን እየተከሰተ ያለው ግን ከዚህ የተለየ ነው። ግጭቱ በመንግስታት ነው እየተካሄደ ያለው። እንግዲህ ኢህአዴግ መንግስት በራሱ ውስጥ ያሰባሰበውም ሆነ በአጋርነት የያዛቸው ፓርቲዎች የሌላውን ማህበረሰብ እነሱ ይወክላለን ተምሉት ውጭ ያለውን በመግፋት ድንበር የማስፋፋት ስራ በመስራቱ በቀጥታ እየተሳተፉ ያሉበት እና ራሳቸውን በግልጽ እየገለጹ ያሉበት እኛ በተደጋጋሚ ከዚህ በፊትም የኢህአዴግ ባለስልጣናትና ካድሬዎች ችግር እየፈጠሩ መሆናቸውን ስንገልጽ ቆይተናል። ዛሬ ግን ከጠቅላይ ሚኒስትሩ ጀምሮ የክልል ባለስልጣናት ሁሉ የአካባቢ ባለስልጣኖች፣ የመንግስት ባለስልጣኖችና ካድሬዎች በሚያዘምቱት በሚመሩት ግጭት የአካባቢው ሚሊሻዎችና እና ልዩ ኃይል ልዩ ፖሊስ ወዘተ የሚባለው በመንግስት የታጠቁ ኃይሎች ሁሉ እየተሳተፉበት መሆኑ ጉዳዩን በጣም አሳሳቢ ያደርገዋል እና ይሄ ደግሞ በቀላሉ ሕዝቡ በባህላዊ መንገድ ሊፈታ ከሚችለው በላይ ከፍተኛ ፖለቲካዊ ውሳኔና ፖለቲካዊ እርምጃ የሚጠይቅ ጉዳይ ስለሆነ ያለው ኃይልም ደግሞ አሁን ግጭቶቹ እየተሳተፉ ያሉ ኃይሎችም በገበሬና በከብት አርቢዎች ደረጃ ከነበረው ኃይል የላቀና ዘመናዊ መሳሪያ ሁሉ የሚጠቀሙበት እዚ ላይ የሚያደርሱት ጉዳትም ከፍተኛ በመሆኑ ዞሮ ዞሮ ደግሞ መንግስታት ናቸው እና ይህ መንግስት እስከ መገንጠል ድረስ ሁሉ ወገ መንግስት የጻፈ መንግስት ስለሆነ ወደ ሌላ እርምጃ ሁሉ ሊሄድ የሚችሉበት አስቸጋሪ ሁኔታ ከፊታችን ስላለ ይሄ ነው እንግዲህ በጣም አሳሳቢ የሚያደርገና ከሌሎቹ ለየት የሚያደርግ በአንድ በኩል መንግስት ተገቢውን እርምት እንዲወስድ የሚል ጥያቄ አሰምተዋል አሁን በሌላ በኩል ደግሞ እነዚህ ግጭቶች የኢህአደግ ካድሬዎችና የመንግሥት የመንግስት ባለስልጣናት የሚመሯቸው ናቸው እያሉኝ ነው። እንዴት አይነት መፍትሄ ነው? በአንድ በኩል ራሱ ያካሂደዋል ለሚሉት አካል የምታቀርቡት አቶ ጥላሁን ምንስ ማለታችሁ ነው? ማስረጃ አላችሁ ሆይ? እንደዚህ አይነት ክስና ወንጀል ስታሰሙ አሁን እኮ ምንም ማስተባበያ የሌለው እነሱን በግልጽ ያመኑበት አንደኛው ክልላዊ መንግስት በሌላው ክልላዊ መንግስት ላይ በቀጥታ ጣቱን እየቀሰረ የዚህ ልዩ ኃይል ነው የዚህ ልዩ ኃይል ነው የዚህ ልዩ ፖሊስ ነው እየወጋኝ ያለው ብለው ህዝቡን እየወጋ ያለው ብለው ራሳቸው በይፋ እየተናገሩ ያሉበት እና ጠቅላይ ሚኒስትሩም በአደባባይ የእኛ ሚሊሻዎች ናቸው ተዋጊዎቹ፣ የእኛ ባለስልጣናት ናቸው አዋጊዎቹ ብሎ በይፋ እየተናገሩበት ደረጃ ላይ ስለሆነ እንደ ድሮ ታች ወርደን ገና የተደበቀ ማስረጃ የምንፈልግበት አይደለም። ይህ ግልጽ ነው። ምንም ጥርጥር ያለውም እና መንግስትን ቆይቶ ከዚህ ግጭቶች በምነሱበት ወቅት በግጭቱ ውስጥ የኦሮሚያ ክልላዊ መንግስት እጅ አለ ብለን አናምንም፣ የሶማሌ ክልል ያው መንግስት አለ ብለን አናምንም ስሉ የነበሩት በቀጥታ ጣታቸውን ቀስሮ የሶማሌ ልዩ ሀይል ነው የሚወጋን የኦሮሚያ ልዩ ፖሊስ ነው የሚወጋን ብሎ በግልጽ የተናገሩ ያሉበት ሁኔታ ከሆነ ስለዚህ ሌላ ማስረጃም አያስፈልግም። ማስረጃው ራሳቸው ናቸው። አቶ ጥላሁን እንደሻው አክለውም ችግሮቹ ያሉት ራሱ ዘንድ መሆኑን መንግስቱ ካመነ በካድሬዎቹና በታጣቂዎቹ ላይ የሚታይና ተጨባጭ እርምጃ መውሰድ እንዳለበት ጠይቀው፣ ከነድክመቱም ቢሆን የምናምነው መንግስት አለ ብለን ነውና ሆን ብሎ ካልሆነ ሕገ መንግሥቱን የሚጋፉ ታጣቂዎችንና አደረጃጀትን ችላ ሊል አይገባም ብለዋል። ልዩ ሀይል የሚባለው በየክልሉ አሁን የሚደራጀው ህገ መንግስታዊ መሰረት የለውም ፌዴራል መንግስት ነው ጦር ሀይል የሚኖረው ክልሎች መደበኛ ፖሊስ ብቻ ነው የሚኖረው ልዩ ሀይል የሚባል ነገር በህገ መንግስት የተፈቀደ አይደለም እነዚህ አካላት የተለየ ሚሊሻ ደራጅቶ ግጭት እየፈጠረ ያለው መንግስት እነዚህ አካላት ላይ ተጨባጭ እርምጃ መውሰድ አለበት የበታች ባለስልጣኖችም ላይ ተጨባጭ እርምጃ መውሰድ አለበት ይሄንን ካልወሰደ እያወቀ ትቶታል ማለት ነው ይህንን ደግሞ እኔ ኃላፊነት አለብኝ ያስተካክላለሁ የሚል ከሆነ በተጨባጭ በሚገልጻቸው የሚሊሻዎች የአካባቢ ባለሥልጣኖች ላይ እርምጃ ወስዶ ህዝቡ እንዲያውቅ ማድረግና ማስተካከል ነው። ከዚህ ጎምኛ ለመንግስት ብቻ ሳይሆን ለህዝቡም ጭምር ነው አፒል ያደረግነው። ይሄ ነገር አገራህን የሚበትንና አደገኛ ሁኔታ የሚፈጥር ስለሆነ እርስ በርስ እንድትጋጭ ለሚያደርጉ ባለስልጣኖችና ካድሬዎች መሳሪያ እንዳትሆን ተጨባጭ የሆነ የማፍረስ የእርስ በርስ ማጋጨት ስራ እየሰሩ ባሉበት በዚህ ወቅት በእነሱ ላይ ነቅተህ፣ እርስ በርስ በሰላም ለመኖር የራስህን መፍትሄ ውሰድ ብለን ለህዝብ ጥያቄ ያቀርበናል። ፓርቲው ተቃዋሚም ቢሆን በሀገር አቀፉ የፖለቲካ ሥርዓት ውስጥ ህጋዊ ተዋናይ ነውና በመንግሥቱ በመንግስቱ የጸጥታ መዋቅሮች ባለስልጣናትና ካድሬዎች ላይ ክሶቹን ሲያሰማ በስም የሚጠራቸው ማስረጃ የያዘባቸው ግለሰቦች ይኖሩ ይሆን? መጀመሪያ ደረጃ አንድ ሁለት ብለን የምንጠቅሰው ብቻ ነገር እኮ አይደለም። የአካባቢ ባለስልጣናት አሁን ለምሳሌ በደቡብና በኦሮሚያ መካከል ያለው ግጭት እንደዚሁም ከሶማሌ እና በኦሮሚያ መካከል ያለው ግጭት ብዙ የወረዳ የዞን፣ የቀበሌ ባለስልጣናት ሁሉ የሚያካትት እኮ ነው። ከታች ከቀበሌ ጀምሮ እስከ ዞንና ክልል ድረስ ያሉት በርካታ ባለስልጣናት የኢህአዴግ መዋቅር እንግዲህ አሁን የአስተዳደር ዩኒት የሚባለው ወይም አስተዳደር አሃድ የሚባለው እስከ ቀበሌ ድረስ ወርዷል። ከቀበሌ ወርዶ እስከ ጎጥ ድረስም እስከ አንድ ለአምስት ድረስም ወርዷል። ይሄ ሁሉ የገዢ ፓርቲ መዋቅር ነው እና እነኚህ ግጭቶች ያሉበት አካባቢ ያለው ይሄ ኃይል ሁሉ ያለበትና የሚያውቀው እኮ እንጂ የተወሰኑ ጥቂት ባለስልጣኖች ብቻ የሚፈጥሩት ወይም የሚቀሰቅሱት ነገር አይደለም። ስለዚህ አንድ ለአምስት የሚባል ጥርነፋ ባለበት ስርዓት ውስጥ ባለበት አሰራ አሰራር ውስጥ ማዕከላዊው መንግስት እነዚህ ሁኔታዎች ቀደም ሲልም ሲንተከተኩ መቆየታቸውን ላያውቅ የሚችልበት ሁኔታ የለም ነው እያሉኝ ያሉት። ትክክል፣ ትክክል። በምንም አይነት ኢህአዴግ በአሁኑ ወቅት እነዚህ ግጭቶች በሚቀሰቀሱበትም ሆነ በሚቀነፈሱበት ወቅት ሊያውቅ የሚችልበት መዋቅር አለው። እንግዲህ ምርጫ አለም በሚካሄድበት ወቅት ድምፅ ለማጭበርበር ብቻ የሚሰለፉና ለዛ ስራ ብቻ የሚሰሩ ሌላ መረጃ ለመንግስት የማይሰጡ አካላት አይደሉም። እነዚህ የዕለት ከዕለት የህዝብ እንቅስቃሴ ሁሉ መረጃ የሚያካብሉ የስለላ መዋቅርም ናቸው። ገዢውን ፓርቲ በሚቃወም ኃይል ላይ ወዲያውኑ እርምጃ ያስወስዳል። ይሄንን የሚያደርግ አካል ደግሞ የመንግስት መዋቅር ነውና ችግሮች ተጠንስሶ ጦርነቶች እስከሚካሄዱ ድረስ ኃይል ተደራጅቶ በመንግስት የታጠቀ ኃይል እስከሚንቀሳቀስ ድረስ በደንብ ያውቃሉ። ይሄንን መንግስት ከክልሉ መንግስትም ማዕከላዊ መንግስትም አውቆ በይፋ እየተናገረ እኮ ነው። የእኛ ሚሊሻዎች ናቸው ብሎ በጠቅላይ ሚኒስትር አንደበት የተነገረው ከእነሱ በተገኘ መረጃ ነው፣ ከእኛ በተገኘ አይደለም። የእኛን አይጠቀሙ፣ የራሳቸውን መረጃ ነው ተጠቅሞ በይፋ እየተናገሩ ያለ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ባወጣው መግለጫ በኦሮሚያ እና በሶማሊያ አዋሳኝ አካባቢዎች በዜጎች ላይ በተሰነዘሩ ጥቃቶችና በተፈጠሩ ግጭቶች ከአራት መቶ በላይ ሰው መገደሉን ቁጥሩ ከአንድ ሚሊዮን በላይ የሆነ ሰው መፈናቀሉን ቢናገርም እነዚህ አሃዞች በመንግሥት አካላት ከተሰጡት መረጃዎች ጋር በእጅጉ የሚዛነፉና የሰፋ ልዩነት ያላቸው መሆናቸውን ለአቶ ጥላሁን አንስችላቸው ፓርቲው የጠቀሳቸው ቁጥሮች ለወራት ሳይሆን ለዓመታት የተካሄዱ ጥቃቶችና ግጭቶች ውጤት ናቸው ብለዋል። በኢትዮጵያ ሶሻል ዴሞክራቲክ ፓርቲ መረጃ ክሶችና አሁንም ፌዴራሉም ሆነ የክልል ስልጣናት የሁከት የመገዳደልና የመፈናቀል ሁኔታዎችን ለመከላከልና ለመቆጣጠር እያደረጓቸው ያሉ ጥረቶች ካሉም ምላሽና ማብራሪያ እንዲሰጡ ለኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ባለስልጣናት ከሚኒስትሩ ከዶክተር ነገሪ ሌንጮ አንስቶ ለማግኘት ለሁለት ቀናት ያደረግናቸው ጥረቶች አልተሳኩም።